ትንቢተ ኤርምያስ ምዕራፍ ስድስት እናንተ የብንያም ልጆች ክፉ ነገር ታላቅም ጥፋት ከሰሜን ይጐበኛልና ከኢየሩሳሌም ውስጥ ሽሹ፣ በቴቁሔ መለከቱን ንፉ፣ በቤተ ሐካሪም ላይ ምልክት አንሡ። የተዋበችውንና የተሰባቀለችውን የጽዮንን ልጅ አጐሳቁላለሁ። እረኞችና መንጎቻቸው ወደ እርሷ ይመጣሉ፣ በዙሪያዋም ድንኳኖቻቸውን ይተክሉባታል። እያንዳንዱም በስፍራው መንጋውን ያሰማራል። በእርሷ ላይ ሰልፍ አዘጋጁ፣ ተነሱ፣ በቀትርም እንውጣ። ቀኑ መሽቶአልና የማታውም ጥላ ረዝሞአልና ወዮልን! ተነሱ፣ በሌሊትም እንውጣ፣ አዳራሾችዋንም እናፍርስ። የሠራዊት ጌታ እግዚአብሔር እንዲህ ይላልና ዛፎቿን ቈረጡ፣ በኢየሩሳሌምም ላይ አፈርን ደልድሉ። ይህች ከተማ የምትቀስፍ ናት፤ መካከሏ ሁሉ ግፍ ብቻ ነው። በጉድጓድ ውኃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይፈልቃል። ግፍና ቅሚያ በእርሷ ዘንድ ይሰማል፤ ደዌና ቁስልም ሁልጊዜ በፊቴ አለ። ኢየሩሳሌም ሆይ፣ ነፍሴ ከአንቺ እንዳትለይ አንቺንም ባድማና ወና እንዳላደርግሽ ተግሣጽን ተቀበዪ። እግዚአብሔር እንዲህ ይላል። ሰው ወይኑን እንደሚቃርም እንዲሁ ከእስራኤል የቀሩትን ፈጽሞ ይቃርሟቸዋል። እጅህንም እንደ ለቃሚ ወደ ዕንቅብ ዘርጋ። ይሰሙኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃለ ስድብ ሆኖባቸዋል፣ ደስም አያሰኛቸውም። ስለዚህ በእግዚአብሔር ቊጣ ተሞልቻለሁ፣ ከመታገሥ ደክሜ ያለው። በሜዳ በሕፃናት ላይ በጎልማሶችም ጉባኤ ላይ በአንድነት አፍስሰው፣ ባል ከሚስቱ ጋር ሽማግሌውም ከጎበዙ ጋር ይያያዛልና፣ እጄን በምድር በሚኖሩ ላይ ይዘረጋለሁና ቤቶቻቸው፣ እርሻዎቻቸውም፣ ሴቶቻቸውም በአንድነት ለሌሎች ይሆናሉ፣ ይላል እግዚአብሔር። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኰል ያደርጋሉና የሕዝቤንም ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። እርኩስን ነገር ስለ ሠሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፤ በጐበኘኋቸው ጊዜ ይዋረዳሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል። በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እኔም የመለከቱን ድምፅ አድምጡ ብዬ ጠባቆችን ሾምሁባቸው፣ እነርሱ ግን አናደምጥም አሉ። አሕዛብ ሆይ ስለዚህ ስሙ፣ ማኅበር ሆይ እነዚያ የሚያገኛቸውን እወቁ። ምድር ሆይ ስሚ፣ እነሆ ቃሌን ስላልሰሙ ሕጌንም ስለ ጣሉ በዚህ ሕዝብ ላይ የአሳባቸውን ፍሬ ክፉን ነገር አመጣባቸዋለሁ። ስለ ምንስ ከሳባ ዕጣንን ከሩቅም አገር ቀረፋን ታቀርቡልኛላችሁ? የሚቃጠለውን መሥዋዕታችሁን አልቀበለውም፣ ሌላ መሥዋዕታችሁም ደስ አያሰኘኝም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከዚህ ሕዝብ ፊት እንቅፋቶችን አድርጋለሁ፣ አባቶችና ልጆች በአንድነት ይሰናክሉባቸዋል። ጎረቤትና ባልንጀራም ይጠፋሉ። እግዚአብሔር እንዲህ ይላል እነሆ ሕዝቤ ከሰሜን አገር ይመጣል፣ ታላቅ ሕዝብም ከምድር ዳርቻ ይነሣል። ቀስትንና ጦርን ይይዛሉ፣ ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል። በፈረሰኞችም ላይ ይቀመጣሉ። የጽዮን ሴት ልጅ ሆይ ለሰልፍ እንደ ተዘጋጀ ሰው እያንዳንዳቸው በአንቺ ላይ ተሰለፉ። ወሬውን ሰምተናል፣ እጃችን ደክማለች፣ ምጥ ወላድን ሴት እንደሚይዛት ጭንቀት ይዞናል። የጠላት ሰይፍና ድንጋጤ ከብቧቸዋልና ወደ ሜዳ አትውጡ፣ በመንገድም ላይ አትሂዱ። የሕዝቤ ልጅ ሆይ ማቅ ልበሺ፣ በአመድም ውስጥ ተንከባለዪ፣ አጥፊ በላያችን በድንገት ይመጣብናልና ለአንድያ ልጅ እንደሚደረግ ልቅሶ፣ መራራ ልቅሶ አልቅሺ። መንገዳቸውን እንድታውቅና እንድትፈትን በሕዝቤ መካከል ፈታኝ አድርጌአለሁ። እነርሱ ሁሉ እጅግ ዓመፀኞች ናቸው በጠማማነት ይሄዳሉ። ናስና ብረት ናቸው፣ ሁሉ ርኵሰትን ያደርጋሉ። ወናፉ አናፋ፣ እርሳሱን በእሳት ቀለጠ፣ አንጥረኛውም መልሶ በከንቱ ያቀልጠዋል። ኀጢአተኞች አልተወገዱም፣ እግዚአብሔር ጥሎአቸዋልና የተጣለ ብር ብለው ይጠሯቸዋል።